አራት የመንግስት ከፍተኛ የትምህርት ተቋማት ባልተፈቀደላቸው የትምህርት መስክ ህገወጥ የመማር ማስተማር ስራ ላይ መሰማራታቸው እንዳሳሰበውና የሳይንስና ከፍተኛ ትምህርት ሚኒስቴር ህጋዊ እርምጃ እንዲወስድ መጠየቁን የከፍተኛ ትምህርት አግባብነትና ጥራት ኤጀንሲ አስታውቋል። በኦሮሚያና አማራ ክልል የሚገኙት ጅማና ሀሮማያ እንዲሁም ባህር ዳርና ደብረ ማርቆስ ዩኒቨርሲቲዎች በዚህ ህገወጥ ተግባር ላይ ተሰማርተው የሚገኙ የመንግስት ተቋማት መሆናቸው ተጠቅሷል። ኤጀንሲው እንደሚለው ዩኒቨርሲቲዎቹ ይህንን የሚያደርጉት ምህራንን ለማቆየትና ለማበረታታት በሚል አንድ አስተማሪ እስከ አርባ ሺህ ብር እየተከፈለው ከተማሪዎቹም ከፍተኛ የሚባል ገንዘብ እየተጠየቀ እንደሆነ ጠቅሷል። ጅማ ዩኒቨርሲቲ የኤጀንሲውን ክልከላ አግባብ አይደለም በሚል በስራው እንደሚቀጥል ከሰሞኑ ይፋ አድርጓል። ሶስቱ ዩኒቨርሲቲዎች ግን ከሚኒስቴር መስሪያ ቤቱ የተሰጣቸውን ክልከላ ተቀብለው ይህንን የተሰማሩበትን ስራ ማቆማቸውን የኤጀንሲው ምክትል ዋና ዳይሬክተር አቶ ታምራት ሞታ ተናግረዋል። መረጃ ስደርሰን ከአንድ ሁለት ወር በፊት ይህን ስራ እንዲያቆሙ ከዚህ በፊት በ2006 እና 2007 ከትምህርት ሚኒስቴር የተጻፈ ሰርኩላን ነበረ። በዚያው መሰረት ያቆሙ ዩኒቨርሲቲዎች አሉ፣ ያላቆሙ ደግሞ የቀጠሉ እንደ ጅማ እና የመሳሰሉት ቅድም ያልኳቸው አሉ። ሌሎችም በሂደት የምንከታተላቸውና አሁንም አንዳንድ መረጃዎች እየደረሱን ያሉ አሉ። አጣርተን ለእናንተም ይፋ የምናደርግ ለፓብሊክ ይሆናል። ከመንግስት ተቋማት ባሻገር ኤጀንሲው በአዲስ አበባና ዙሪያው ባደረገው አሰሳ አስራ ስምንት ካምፓሶችን በህገወጥ ስራ ተሰማርተው በማግኘቱ መዝጋቱንም አስታውቋል። በኤጀንሲው የእውቅና አሰጣጥ ዳይሬክተር አቶ አብይ ደባይ ምንም አይነት የተማሪ ድጋፍ ፋሲሊቲ በሌለበት ቦታ ላይ የክላስሩም ብቻ ፋሲሊቲ በመጠቀም ትምህርት መስጠት ላይ ተሰማርተው ነው የተገኘ። እነዚህና ተመሳሳይ ፕሮግራሞች መሰረት ያደረገ ውሳኔ ነው በሚኒስትሩ የተሰጠው በዛም አግባብ በትብብር የሚሰጡ እንዲሁም ደግሞ ከቦታቸው መጥተው አዲስ አበባ ላይ በተለያዩ ኤሌመንታሪ እና ሃይስኩሎች ላይ ሲሰጡ የነበሩ ትምህርቶች እንዲቋረጡ ነው የተደረገው። አብዛኞቹ ይህ ውሳኔ ተቀብለው ተግባራዊ ሲያደርጉ ጅማ ዩኒቨርሲቲ ከኤቤች ከሚባል ተቋም ጋር የሚሰጠው ስልጠና ወይም ትምህርት አላቆምም በሚል የሚኒስትሩን ውሳኔ ነው እንግዲህ ተግባራዊ አላደርግም ብሎ ሰሞኑን የምታዩዋቸው ሁኔታዎች የተከሰቱት ጅማ ዩኒቨርሲቲ በልዩነት አዲስ አበባ ላይ መንግስት የማያውቃቸውን ተማሪዎች በከንቱ እያስተማረ ነው ተብሏል። እያስከፈለ ያለው የመማሪያ ገንዘብም ከልክ በላይ በመሆኑ ሊመረመር ይገባል ብለዋል ምክትል ዋና ዳይሬክተሩ አቶ ታምራት በሰጡት መግለጫ እንዲህ አይነት ወጣ ያለ አሰራር አለ። ስራ ስርዓት ተይዞ መሰራት አለበት። ዩኒቨርሲቲዎች ኢንተርናሽናል ተቋማት ናቸው። አይደለም፣ ከሀገር ውስጥ፣ ከውጭ ተቋማት ጋር መስራት አለባቸው። ነገር ግን ስርዓት ተበጅቶለት ስርዓት ተቀምጦለት እንጂ እንዲህ ዝም ብሎ መምህራንን ለማቆየት ለማበረታታት ተብሎ እንደምንሰማው አ 50 ሺህ ብር የአንዳንዱ አስተማሪ ያገኛል፣ ሌላውም ያገኝ ይባላል። ሩመር ነው እሱ፣ ሌላ ነገር ነው። ይጣራ ለዋና መስሪያ ቤት ገብቶ ይህን ሳብ ኦዲት እንዲያደርግ እንፈልጋለን። ይህ ሁሉ የህግ ጥሰት ሲፈጸም ኤጀንሲው ምን ይሰራ ነበር የተባሉት አቶ ታምራት በተለይ የመንግስት ተቋማቱ በህዝብ ሀብትና ንብረት እንዲሁም በተማሩ የመንግስት ኃላፊዎች የሚመሩ በመሆናቸው ያልጠበቅነው ነገር ነው የተከሰተው። ይህ ይፈጸማል የሚል እምነትም አልነበረንም ብለዋል። የሆነ ሆኖ ግን በመንግስትም ይሁን በግል ከፍተኛ የትምህርት ተቋ ተቋማቱ የተመረቁትም ሆነ ተመዝግበው እየተማሩ ያሉት እጣቸው ምንድን ነው ለተባለው የእውቅና አሰጣጥ ዳይሬክተሩ ተከታዩን መልሰዋል። ችግሩን በስፋት በማየት የተማሪዎችን ሁኔታ ችግር ውስጥ በማይከት መንገድ ሚኒስትሩ ወደፊት ዳታውን ካገኘ በኋላ የማስተካከያ እርምጃ ይወስዳል ብለን እናስባለን። ቅድም ያነሳውት የተማሪዎችን እጣ ፋንታ በጣም በማይጎዳ ጥንቃቄ በተሞላበት መንገድ ውሳኔ ይሰጣል ብለን ነው። ይህ ድርጊት በትምህርት ጥራት ላይ ከፍተኛ ችግር ማስከተሉም ተነግሯል። ተቋማቱም በወንጀል የሚሆን በፍትሐ ብሔር ተጠያቂነት ይከተልባቸዋል ተብሏል። በሀገሪቱ ብቸኛው የትምህርት ጥራት አግባብነት አረጋጋጭ የሆነው ተቋም ለሁለት መቶ የግል ከፍተኛ የትምህርት ተቋማት ፈቃድ መስጠቱንም ገልጿል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ